ድምጻችን ይሰማ በሚል ርዕስ የኢትዮጵያ ሙስሊም ማህበረሰብ አባላት ለመንግስት ጥያቄ ያቀረቡበትን አንደኛ ዓመት በተለያዩ እንቅስቃሴዎች ሰሞኑን አስበዋል። ዛሬም በአዲስ አበባና በሌሎችም አካባቢዎች በተከናወኑ ስነ ስርዓቶች ማሰባቸው ታውቋል። ሰሎሞን አባተ ዝርዝሩን ይዟል። የዛሬው የሙስሊሙ ማኅበረሰብ የተቃውሞና የድምፃችን የሰማ ሥነ ሥርዓት የተጠራው እንደ ወትሮ በአንዋር መስጅድ አልነበረም። የዛሬውን ስነ ሥርዓት አስመልክቶ ወደ አዲስ አበባ ደውዬ ከተሳታፊዎቹ አንዲት ምዕመን አነጋግሬ ያለሁ። የሰደቃና አንድነት ፕሮግራም የሚል መርህ ተሰጥቶት ነበር። የክርስቲያን ወገኖቻችንም በዓል ስለነበር አንዋር መስጅድ አካባቢ የተለያየ ቤተ ክርስቲያንም ስለነበር፣ ራጉኤል የአጋ ግጭት እንዳይፈጠር በማለት በፌስቡክም በሜሴጅም በተለያዩ ነገሮች ተነጋግረው ወደ በኒ መስጅድ አካባቢ ፕሮግራሙ እንዲካሄድ ተደርጓል። ፒያሳ ማለት ነው። ፒያሳ ያለው መስጊድ ማለት ነው። ያው የክርስቲያን ወንድሞቻችን በዓል ስለነበር ታቦት የሚወጣበት ጊዜ ነው። የአጋ ግጭት እንዳይፈጠር ከማለት እና የእነሱንት ማለት የእኛ ማለት ስለሆን ቦታው ወደዛ ተቀይሮ ተቃውሞውን አሰምተናል። ምንድን ነበር ተቃውሟችሁ የሚመስለው? ያው የዛሬው ተቃውሞ በዝምታ ነበር የገለጽ ነው። አብዛኛውን ነገር የሚረብሹ እንደዚህ ተክቢራዎች፣ የተለያዩ ነገሮች አልነበሩም። የሰደቃና የአንድነት ፕሮግራም ነበር የተባለው ስያሜው የሳምንታዊ። ይህም ማለት የተለያየ ሁላችንም በመገናኘት በሰግደን ከጨረስን በኋላ ለአምስት ደቂቃ ያክል እጅ ለእጅ ተያያዝን፣ አንድነታችንን በመያያዝ ገልጸን በምልክት ነበር ተቃውሞውን ያሳየን ነው። ከዛም በኋላ ዱዓ ተደረገ ወደ ፈጣሪያችን ጸሎታችንን ካደረስን በኋላ ሁሉም ሰው የተቻለውን ምግብ፣ ቴምር፣ እንደ ብስኩት የተለያዩ ውኃዎችን ይዛችሁ ኑ ተብሎም ስለነበር ያን ከወንድሞቻችን ከእህቶቻችን ጋር ተካፍለን ያለንን በልተን ያው ወደ ፈጣሪ ጸሎታችንን አድርሰን በሰላም ተበትነናል። የዛሬው ተቃውሞ ይህ ይመስል ነበር። በተለያዩ ሀገሮችም የተለያዩ አይነት ተቃውሞዎች ተካሂዷል። ያው እንደው በጣም ብዛት ያለው ሰው ነበር። ወደ ከሊፋ ህንጻ አካባቢ ሄዷል። በዛኛው ደግሞ ግሎባልን አልፏል። ሜታ በሚወስደው አካባቢም ህዝቡ ነበር። ሴቱን በሴቱን በኩል ወደ የሆነ ትምህርት ቤት አለ። ይቅርታ የትምህርት ቤቱን ስም በግልጽ ባላቀውም ከበኒ መስጂዱን አልፎ ወደ ቸርችል የሚወስደው መንገድ ድረስ ነበር የተሰገደው። ህዝቡ በጣም በብዙ ሺዎች የሚቆጠር ህዝብ ነበር የተገኘው ደረ ሰላማዊ መንገድ ተጠናቆ ሁሉም ወደ የቤቱ ተመልሷል። የጸጥታ ሀይሎች በአካባቢያችሁ ነበሩ? ያው የጸጥታ ሀይሎች ብዙዎቹ ወደ አኗር ነበር እዛ ያለ መስሏቸው እዛ ነበሩ። ያው እኔ ለመስገድ በሚገባበት ሰዓት ብዙም ፖሊሶች አልነበሩም። የተወሰኑ አልፎ አልፎ አይጠፉም፣ ያው ሁሌም እንደሚያደርጉት ደንባቸው ስለሆነም እና በምንወጣበት ሰዓት የተለያዩ ነገሮችም ማለት ፖሊሶች ነበሩ ወደ ትምህርት ቤቱ አካባቢ ወደ ቸርችል የሚወስደው ወደ ፒያሳ የሚወስደው መንገድ የተለያየ ቦታ ላይ ጥግ ሆነው ያው ሲቪልም የለበሱ በመሀላችን ይኖራሉ ብዬ አምናለው። እንደዚሁ የፖሊስ የደንብ ልብስ የለበሱ ነበሩ ያው በየሰው መሀል መሀል ገብተው አሉ። ከዛ ውጭ ግን የተፈጠረ ግጭት ችግር አልነበረም። እነሱ በተለያየ መንገድ ግጭት ለመፍጠር ያስባሉ፣ ይሄም አልተሳካም። ህዝቡም ተነጋግሮ ስለነበር ተቃውሞ እንዳለቀ ሁላቸውም እርስ በርሱ ሁሉም በየተራ ጀርባውን ያየ ነበር የሄደው። ምንም አይነት ነገር አልተፈጠረም። ሙስሊሙም ሰላማዊ ነው። ሰላማዊ ጥያቄውንም በዝምታ በጸጥታ እጅ ለእጅ በመያያዝ እና የተለያዩ ዱዋዎችን ወደ ፈጣሪ ጸሎትን በማልቀስ ሁላችንንም እንደዛ አድርገን አልፏል። ሰላማዊው ትግላችን የተጀመረበት አንደኛ ዓመት ነው በሚል ሰሞኑንም በተለያዩ ከተሞች ውስጥ የሙስሊሙ ማህበረሰብ አባላት የተለያዩ ስነ ስርአቶችን ማካሄዳቸውን ከሀረርና ከደሴ ከተሞች ያነጋገርኳቸው ምዕመናን ነግረውኛል። አዲስ አበባ ላይ ምዕመናኑ ያለፈውን ሳምንት ያሳለፉት እስር ቤት የሚገኙትንና ቤተሰቦች ኃላፊዎቻቸውን በመጠየቅ እንደነበርም ያነጋገርኳቸው ሰዎች ገልጸውልኛል። ያው የዛሬው ጁምዓት ተቃውሞ እንደሚታወቀው ሳምንታዊ የዚያራ ፕሮግራም ነበር። በዛው ረዊ እለትም በግሩፕ በግሩፕ በመሆን ያለ ፍርድ ከወራት በላይ ከአምስት ወራት በላይ ለታሰሩ የህሊና እስረኞች ቤተሰቦች በመጠየቅ ነው የዛሬው ተቃውሞ ያካሄድ ነው። የአብዛኞቹ ንጹህ እስረኞች ቤተሰቦቻቸው በተለያዩ ችግሮች ላይ ስለሚገኙ ሁሉም እንደሚያውቀው የተለያዩ ቁሳቁስና ገንዘብ በመያዝ ስንጠይቃቸው ውለናል። እኔ በበኩሌ እህቶቼና ከጓደኞቼ ጋር በመሆን የተወሰኑ ጠይቀናል። ፈጣሪ ካለው ነገ ከነገ በኋላ ሌሎችን ለመጠየቅ አስበናል። ሳምንታዊ ነው። ሙሉ ሳምንት ከጊዜና ከቦታው አኳያ ትንሽ ሁሉንም ማዳረስ አልቻልንም። አንዱ ለሶስት የሚሆኑ አይተናል። ከነገ በኋላ ያለውን ጊዜ ደግሞ እንደዚሁ እናያለን ብለን አስበናል። ስንት ሰው ነው ለመሆኑ የሄደው? በዚህ ስነስርዓት ላይ ተካፈሉ ለመጠየቅ የሄደው ቤተሰቦች እንዲህ ነው ብዬ በቁጥር መናገር አልችልም። እንደምታውቀው ቦታውን እያወቅክ እየጠያየቅ ስለሆነ የምትሄደው ቢያንስ በአንድ ግሩፕ ሰባት ስምንት፣ ሆኑ አስርም ከዛም በላይ ሆኖ ይሄዱ ነበር። እኛ በሄድንበት ሰዓት ስምንት ነበር። እህቶቼ ና ጎረቤት ጋ ሆነ። በዛን ሰዓት እንደዚሁ ብዙ አይነት ግሩፖች ይሄዳሉ በተለያየ ቦታ እና እንደዛ ነው። ይህ ዚያራ ሊካሄድበት የቻለው የመብት ጥያቄያቸውን በመጠየቃቸው ብቻ አክራሪ፣ አሸባሪ፣ ጽንፈኛ እየተባሉ የተለያየ ስያሜ እየተሰጣቸው ያሉ ንጹሐን የህሊና እስረኞች ንጹሐን ዜጎች የግድ ከጎናቸው መቆማቸውን ማሳየት አለብን። ሁሌም ከጎናቸው ነን። እኛም ትንሿ እስር ቤት ውስጥ ነን ያለን ነው። ኢትዮጵያ የምትባል እስር ቤት ውስጥ ነን። ከእነሱ በላይ እኛም እየተንገላታን ነው። ፍትህ አተናል። ነጻነት አተናል። ይህንም ለማሳወቅ ነው ቤተሰቦቻቸውን እየሄድን የምንጠይቀው። ከጎናቸው መሆን አለብን ብቻ ሆኖ ኃላፊነትን መወጣት አይችሉም። የግድ የኢትዮጵያ ሙስሊም አብሮ ከጎናቸው መሆኑን ማወቅ አለብን እና የተለያየ ጉዳት ደርሶባቸው በየቤቶቻቸው የተኙና እንዲሁ ብዙ በሽተኞችም አሉ። በመደብደብም በተለያየ ሁኔታ ይጨምራል። በየመስጅዱ በመደብደብ ሽንት ቤት እንኳን መጠቀም ማይችሉ ብዙ ወጣት ልጆች አሉ ደብዳቤ እነዚህ ያለውም ያልጋ ቁራኛው ያው የኢትዮጵያ መንግስት ነው። በተለያየ ይገኘው አጋጣሚ በየተቃውሞ እየጠበቀ ይማታ በሚ ፖሊሶች ናቸው የሚደበድቧቸው፣ ያው ጸጥታ አስጠባቂዎች ናቸው የሚባሉት። እና እንደዚሁ ሰንዳፋም የዛሬ አራት ወር ምናምን አካባቢ ወስደው እንዳልሆነ አድርገው ስለመለሷቸው እነዛን ሽንት ቤት እንኳን መጠቀም አይችሉም። ብዙ ወጣቶች ያልጋ ቁራኛ ሆነዋል። እነሱንም ከጎናቸው መቆም ስለነበረብን ይሄ የዚህ አራት ፕሮግራም ተዘጋጅቶ እንደዛ ለማድረግ ነው የታሰበው። ይህን ምልህ የተለያዩ ደህንነቶች ነን ባዮች፣ የሲቪል ለብሰው በተለያየ ምጥተው የሚጠይቁ ጥያቄ የሚያመናጭቁ ነገር ህግ አስጠባቂ ነን የሚሉ ፖሊሶች የያዙትን በትር እንኳን በስነ ስርዓት ሰውነታችን ላይ ለማሳረፍ የሚሰቀፋቸዋል። ሲፈልጉ አይናችን ላይ ሲፈልጉ እጃችን ላይ በትር ምንም አይደለም። ከምንም በላይ ህሊናን የሚነካ ስድብ ነው የሚሳደቡት። ከነሱ የማይጠበቅ ነገር ነው የሚሆነው። ሰው ምን እንደሆነ ፍጥሩ ነው ለይተው የማያውቁ ናቸው የተሰበሰቡት። በጣም ብዙ ቃላቶች ነው የሚጠቀሙት። ይሄ ግን እኛን ወደኋላ አያደርገንም። የያዝ ነው አንድና አንድ አላማ ነው። እኛም በማስፈራራት ሽጉጥ በመምዘዝ ለእኛ ጥያቄያችን ወደኋላ የምንልበት ምንም አይነት መንገድ የለም። ጥያቄያችን ቀላል ነው። ትንሽ ያችን ጥያቄ በመመለስ ነው እኛን ወደ ኋላ የሚያደርገን፣ እንጂ ሽጉጥ ስለመዘዘ መንግስት ስላሰረን፣ ስለደበደበን፣ ስለገደለን ከጥያቄያችን ወደ ኋላ የምንልበት ምንም አይነት አማራጭ የለም። ሀረር ከተማ ውስጥ ሶስት መቶ ስድሳ አምስት ቀናት ለሃይማኖት ነጻነት በሚል ርዕስ የተሰናዳ ስነ ስርዓት በኢማን አራተኛ መስጅድ ከተከናወነ በኋላ በተፈጠረው ሁኔታ መካከል አንድ በዛ ሲያልፍ የነበረ ህፃን በጥይት ተመቶ መሞቱንና እናቱም መቁሰሏን የሚናገር ጥቆማና ዜና ይዘን በአካባቢው የነበሩ ሰዎችን አነጋግረናል። አካባቢ ስንደርስ ፓትሮል ፌዴራል ፖሊሶችና የዛ የክልል ፖሊሶች ምናምን ነገር ተጭነው ሲሄዱ ምን አይታ ነው ወዴት ወደ መስጅዱ አካባቢ ማለት ነው። መስጅዱን አልፈው ከፍ ብለው ነበረ ቆመው የሚጠብቁት። ከዛ አለቀ ተቃውሞ ውስጥ ከመስጅዱ ውጭ ሳይወጣ ማለት ነው። መስጅዱ ውጭ ውስጥ እንዳለን ጨርሰን ሁሌም እንደሚደረገው እጅ ተጨብጭቦ ተበተንን። ከዛ ልክ ከመስጅዱ ቅጥር ግቢ ወተን መኪና የቆመበት ቦታ ነበረ፣ የእኛ መኪና ልክ ወደዛ እየሄድን እንዳለ ቀጥታ ፌዴራል ህዝቦች እና የዛ አካባቢ አድማጠጠኝ ፖሊሶች በቃ ህዝቡን በዱላ ምናምን መማታት ጀመሩ። ቀጥታ ማለት ነው። ከህዝቡ ሙስሊሙ ምንም ያስደረገ ምንም አይነት ትንኮሳ የለም ድንጋይ ያልተወረወረ ወይም ምንም ነገር አልተደረገም። ቀጥታ መማታት ተጀመረ። ወዲያው አስለቃሽ ጭስና ጥይና መተኮስ ተጀመረ። እኛ እዛው አካባቢ የሆነ ቤት ነበር እዛ ገባ ነው እና ከቤቱ ቀጥታ ይታይ ነበር የሚሆነው ትይንት። በዛውን ወቅት በመኪና ሲያልፉ ነበር እነዛ። የተመታው ሕጻን ልጅና እናቱ ሕፃኑ ያው በተባሪ ጥይት መሰለኝ ጆሮ ግንዶ አካባቢ በጥይት ተመታ። ከዛ ህይወቱ አለፈ። ከዛ ወደ እንትን ወደ ህይወት ፋና ሆስፒታል ተወሰደ። እናቱ ከሱ እንትን ባለ ጥይት መሰለኝ እግሯ ታፏ አካባቢ ተመታ ነበር። እሷም ወደ ጀጉላ ሆስፒታል እዛ ነው የተወሰደች

እና ሰባት አመት እንደሆነ ምናምን ነገር ተነገረ። እና ይሄን የሆነው ነው። እነሱ ስነ ስርዓቱ ላይ ነበሩ ኖ እማ እነሱ ሙስሊሞች አይደሉ ክርስቲያኖች ናቸው። ፕሮግራሙ ላይ አልነበሩበት በሙስሊሞች መካከል እርስ በርስ በተነሳ ግጭት መካከል ነው የልጁ ህይወት ያለፈው የሚል ሰምተን ነበር። እኔም እነዚህን ነው ይቆሙልን ስንለም የምንጠይቀው ጠይቀው ሁሌም የሀሰት እንትኖች ይቆሙልን ነው ይሄን ነው ሲጀምር። እኛ እርስ በርስ የምንጣላበት ምንም አይነት ጊዜ የለም። ያው ከአህባሾቹ ጋር ነው እርስ በርስ ተጣሉ የሚባለው። እኛ ለአህባሽ ሰዎች ጥያቄ ያቀረብነው ህገ መንግስቱን ይጠብቃል ብለን የምናምነው መንግስት ነው። ለሱ ነው ጥያቄ ያቀረብነው። ስለዚህ ከእነሱ ጋር የሚያጋጨ ምንም አይነት ግጭት ማንነበርም ቦታው ላይ ይሄ መቶ ፐርሰንት ሀሰት። ይህንን ሁኔታ ከሀረሪ ፖሊስ ለማጣራት ብዙ ሙከራዎችን ብናደርግም የሀረሪ ፖሊስ መልስ ለመስጠት ፈቃደኛ ወይም ዝግጁ ሳይሆን ቀርቷል። ሰሞኑንም የሀረር ፖሊስ ቃላሚንና ዙቤር የሚባሉ ሁለት ወጣቶችን ከአዲስ አበባ ይዞ መውሰዱንና ማሰሩን የሚናገር ጥቆማ ደርሶን ነበር። ማረጃ ጤና ሰላም ኖት። እግዚአብሔር ይመስገን። እኔ ሰሎሞን እባላለሁኝ ከአሜሪካ ድምጽ ራዲዮ ጣቢያ እሺ እሺ። ባለፈው ሰሞን ሀረር ውስጥ አንዳንድ ተፈጠሩ የተባሉ ግጭቶች ነበሩ፣ በተለይ ከሙስሊሞች ጋር በተያያዘ እሺ። እሺ። በእነሱ ጉዳይ ነበር የደወልኩት። ትንሽ ደቂቃ ይኖሮት ይሆን? እሺ። አገናኛለሁ። እሺ። ማንን ነው የሚያገናኙኝ? የሽፍት ኃላፊውን። እሺ። መልሰህ ደውል። ከስንት ደቂቃ በኋላ ልደውል? ከአምስት ደቂቃ በኋላ ሀረሪ ፖሊስ ኮሚሽን ጤና ይስጥልኝ። የእኔ መቤት አሁን በቅርቡ ደውዬ ነበረ። ሰሎሞን እባላለሁኝ ከአሜሪካ ድምጽ ራዲዮ ጣቢያ ነው ምደውለው። እሺ በቅርቡ ሀረር ከተማ ውስጥ የተፈጠረ ችግር ነበር የሚል ነገር ሰምተን ነበረ። በተለይ ታህሳስ ሀያ ስድስት ቀን የተፈጠረ ግጭት ነበር። አንድ ህጻን ልጅ ተገድለዋል የሚል ዜና ደርሶን ነበረ። በእሱ ጉዳይ ላይ ለመጠየቅ ነበር የደወልኩት። እሺ ለጊዜው መረጃው የለም በእንትን ነው እንትን ያልኩት፣ ለጊዜያዊ ጥበቃ ነው። ኢንፎርሜሽን ሙሉ ኢንፎርሜሽን የለኝም፣ ልነግርህ አልችልም። መረጃው በቋሚነት የተመደበው ሲመጣ እሱ ሊነግርህ ይችላል። በያ አዎ፣ ቀደም ብዬ ደውዬ ቆየት ብለህ ደውል ብለውኝ ነበር። ከእርሱ በፊት ያናገሩኝ ሰው እንደገና መልሽ የደወልኩት በቃ። እሺ። አሁንም መረጃ እኔ ልጠብቅላቸው ስለተቀመኩ ሊያገናኙኝ አይችሉም ከማንም ጋር ሄሎ፣ ሄሎ Hello? ሄሎ ጤና ይስጥልኝ። ሀረሪ ፖሊስ ኮሚሽን ነው። እኔ ሰሎሞን እባላለሁኝ ከአሜሪካ ድምጽ ራዲዮ ጣቢያ ነው የምደውለውና አንድ ችግር ተፈጥሮ ነበረ። እሺ፣ አሁን ለጊዜው ምንድን ነው መሰለህ፣ ስብሰባ ላይ ናቸው እነሱም። ምን አልክ? በቅርቡ ሀረር ውስጥ አንድ ተፈጥሯል የተባለ ችግር ሰምቼ ነበር የደወልኩት። በተለይ ታህሳስ ሀያ ስድስት መስጊድ አካባቢ የተፈጠረ ችግር ነበር እና የተገደለ ህፃን ልጅ አለ የሚል ዜና ሰምቼ ነበር እና ስለ እሱ ጉዳይ ለመጠየቅ ነው የደወልኩት። እኔ እንኳን ቋሚ መረጃ ስላልሆንኩ ነው። ጊዜያዊ ነው። አሁን ጊዜያዊ ነው ማለት እንዴት ነው መናገራችን? አሁን ልጁ ስለሌለ ማለት ነው። እሺ ማን ልበል? ጌታ የእርስዎን እኔ እኔ ንፈለግ አዎ፣ አዎ የእርስን ስንፈልጌ ነው። አይሰማኝም እኮ ድምፅ። ማን ነው ያሉኝ? ስምሆን ምንም ነገር አይሰማም። አንተ የምሰማ ከሆነ እኔ ይሰማኛል። እርስዎ የሚናገሩት አሁን ይሰማዎታል። አሁን ይሰማዎታል። हेलो ईसम हेलो हेलो हेलो हेलो हेलो मिल कर ሰሎሞን ሶሎሞን አባት እባላለሁኝ። እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነው እምደውልሎት። ሄሎ ሄሎ ሄሎ ህይወት ጠፍቷል፣ ሰዎች ታስረዋል ከሚባልባት የሐረሪ ከተማ ፖሊስ ጋር በዚህ ሁኔታ ላይ እንገኛለን። በሌላ በኩል ደግሞ በደሴው ሸዋ በር መስጊድም እንዲሁ የተቃውሞ ሥነ ሥርዓት መካሄዱንና የታሰሩም ሰዎች መኖራቸውን የሚናገር ጥቆማ ስለደረሰን ከአካባቢው ሰዎች አንዱን አነጋግረን ይህንኑ ደግሞ አስረድተውናል። ሁኔታውን ለማጣራት ወደ ደሴ ፖሊስ ደውዬ ነበር። በቢሯቸው ያገኘኋቸው ሳጅን ቸርነት ያቀረብኩላቸውን ጥያቄዎች አስተባብለዋል። ይሄ በሙሉ አሁን ለምሳሌ ስድስት ጥያቄዎች ጠይቀኛል። ስድስቱን ጥያቄ ማለት ነው ስድስቱ ጥያቄ ዝም ብሎ ማለት ዝም ብሎ ነው። ስድስቱ ጥያቄ ዝም ብሎ ነገር ነው። ምን ማለት ነው? ያልተባለ ያልተባለ ነገር ነው። እንደገና ደግሞ በሌለ ነገር ላይ ነው። ይሄ ሁሉ ነገር አሁን ያልከኝ ነገር በሙሉ የሌለ ነገር ነው፣ በቃ እየነገርከኝ ያለው ሙስሊሞቹ ባለፈው አርብ ለጸሎት ስነ ስርዓት ተሰብስበው የዝምታ ተቃውሞ አላሰሙም። ምንም ነገር የለም። ከፖሊስ ጋር የተፈጠረ እንደዚህ ግጭት ነገር አልነበረም። እንዴው በቃ ዝም ብሎ ነገር ካልሆነ በስተቀር ሳምንትም ምን ይሆነኝ፣ ዛሬ ምን ይሆነኝ፣ ነገ ምን ይሆነኝ። የታሰረም ሰው የለም። ምንም ነገር የለ፣ በቃ ምንም። አሁን አሁን አንተ ስትለኝ ማለት ነው አዲስ ነገር ነው። የነገ እየነገርከኝ ያለ ፌዴራል ፖሊሶች፣ የደሴ ፖሊስ እንደዚህ በአካባቢው በብዛት ተሰማርተው የፈጠሩት ሁኔታ የለም። አረ እንዴው እኔ እኔ ካለ እኮ ልንገርህ አይደል? ምንም ያለ ነገር ነው ካለ እነግርሃለሁ። ከሌለ በሌለው ነገር ላይ ግን ንገረኝ የምትለኝ እኔ ምንም እንግዲህ የማውቀው ታሪክ የለም በእኔ በኩል። በሌሎች አጋጣሚዎች እሳጅን ከሙስሊሞች ጋር የተያያዘ ጥያቄ አቅርበው ወይም እንደዚህ ተቃውሞ ሲያሰሙ የታሰሩ ተቃውሞ አሰሚዎች ወይም የነሱ መሪዎች አሉ። ደሴ ከተማ ውስጥ አሁን ማለት ነው። ስለ ደሴ ከተማ ጠቅላላ እየነገርኩ ነው ያለሁት። በቃ ምንም ነገር የለም። ቢኖር እኮ ምን አለ መሰለህ ይሄ ነበር በለቱ ይሄ ነገር እንደዚህ እንደዚህ አይነት ነገሮች ነበሩ። እንደዚህ አይነት ነገሮች ግን በዚህ በዚህ ሁኔታ እንደዚህ ሆኑ። ጥልብ ይሄ ነገር ነበር። ግን በምንም በቃ ይሄ ነገር ምን አለ መሰለህ ዝም ብሎ ለማስወራት ካልሆነ በስተቀር ምንም ነገር እንደሌለን ምን ነገር እሺ። ሳጅን ቸርነት እጅግ በጣም አድርጌ አመሰግናለሁኝ። ለጊዜውም ለመልሶም ይህንኑ ጥያቄ ይዤ ወደ ደሴ ከተማ የአስተዳደርና የጸጥታ ኃላፊ አቶ ሙሉጌታ በላይ ደወልኩ። ደሴ በእርግጥ የሃይማኖት በእስልምና ሃይማኖት መካከል የተፈጠሩ ችግሮች አሉ። እነዚህ ደግሞ ለበርካታ አመታትን ያስቆጠሩ ናቸው። ይሁን እንጂ ይህ ብጥብጥ ለመፍታት ያው ሃይማኖቱ ያወረደው አለ ባለፈው ምርጫዎችን አከናውነዋል። ከምርጫ በኋላ አዲስ የተመረጡት ስራቸውን በሰላማዊ መንገድ ተረካክበው ስራ ጀምረዋል። ይህን ይህን የሚቃወሙ ደግሞ ሌሎች የአክራሪ ቡድን የሚባለው ያው በሰላም እና ህዝብ የወከላቸው ስራቸውን ተረጋግተው እንዳይሰሩ አንዳንድ የሚያነሱት ብጥብጥ ነበረ። ዓርብ ዕለታም ይህ ጉዳይ ስለነበር በሰላማዊ መንገድ ያው እንዲበተኑ እርስ በርሳቸው እንዳይጋጩ ተደርጓል። ይህ ሲባል ምንም የታሰሩ የተያዙ ሰዎች የሉንም እና ያው ከጸጥታ አንጻር መጠበቅ ስለሚገባን ጥበቃውን በሰላማዊ መንገድ ነው የተከናወነው። አቶ ሙሉጌታ እንዲበተኑ ተደርጓል ሲሉ፣ በምን ሁኔታ ነው እንዲበተኑ የተደረገው? እንዲበተኑ ስል ምንድን ነው የመጡት በሰላማዊ መንገድ እንደሄዱ እንጂ አይል የተከላከለበትም የተፋጠጥንበትም ነገር የለም። እንድበተኑ ስል ምንድን ነው እዛ አካባቢ ላይ መፋጠጦች ነበሩ። ስበሳቸው ማለት ነው። መስጊድ ውስጥ በሰላም ወጥተዋል። በሰላም ወደ ቤታቸው እንደሄዱ ተደርጓል የሚል እንጂ ከጸጥታ ኃይል ጋር ተጋይተው ወይም የጸጥታ ኃይል አስገድዶ ከመስጊዳቸው ያስወጣበት ነገር የለም። በመካከላቸው ውስጥ የተፈጠረ ችግር ነበር እንደዚህ በግልጽ የታየ በመካከላቸው ምን አለ መሰለ፣ እነዚህ አሁን የተመረጡት የሚከተሏቸውን ሰዎች ይዘው በሚሰግዱበት ሰዓት የኛው አግራሪ ቡድን ገብቶ ማይክራፎን በታትሷል። ኢማሞች በሰላማዊ መንገድ እንዳይሰግዱ ይረብሽ ነበረ። እነዛ አካባቢው ላይ የተወሰነ ችግሮች ለማንሳት ይጥሩ ነበረ ይህም ያለምንም ችግር ያለምንም ብጥብጥ በሰላማዊ መንገድ ወደ የቤታቸው እንዲሄዱ ተደርጓል። ስነ ስርዓታቸውን አካሄደው እነዛም ወደ ቤታቸው ነው የሄዱት። ከዛ አንጻር ነው ቅድም የሚያልኩት አማኞች ይታሰራሉ፣ ኢማሞች ሳይቀሩ ከየቤታቸው በሌሊት ሁሉ እየተወሰዱ ይታሰራሉ የሚል ነገር ይሰማል። ይህ መሰረት የሌለው ነገር ነው። አንድም ኢማም በዚህ ጉዳይ ላይ ያሰርነውም የለም። አስረንም አሁን ፖሊስ ጣቢያም ሚሆን ሌላ ቦታ ላይ የታሰረ ምንም አይነት ሰው የለም። ነገር ግን ቀደም ሲል እንደዚሁ ሁከት ሲያነሱ የነበሩ በሕግ ጉዳያቸው ተይዞ ማረሚያ ቤት ያሉ ሰዎች አሉ። እነዚህ ደግሞ ጉዳያቸው በሕግ እየታየ ነው። ከዛ ውጪ ግን በቀንም ይሁን በሌሊት ተይዘው እየተጠየቁ እስካሁን የሉንም። ስንት ሰዎች ይሆናሉ? በማረሚያ ቤት ያሉት ጉዳያቸው በህግ እየታየ ያለው በማረሚያ ቤት ያሉት ሰዎች በህግ ጉዳያቸው እየታየ ያሉ ሰዎች ቁጥራቸውን በውል ባላቀውም ውስን ሰዎች እንዳሉ አቃለውኝ። ቁጥራቸውን ግን ለጊዜው አልያዝኩትም። አቶ ሙሉጌታ አክራሪዎች ናቸው ብለውኛል እና ለዚህ መገለጫ የሚሏቸው ያደረጓቸው ነገሮች ምን አሉ? አክራሪ የምንለው በህዝብ የተመረጡትን በኃይል በመገፍተር እና በመጣል የራሳቸውን በሌላ ላይ ለመጫን የሚደረግ ከሙስሊሙ ህብረተሰብ ላይ የተለያዩ ችግሮችን የሚያደርሱ ለምሳሌ በጩቤ ሰው እስከ መቅደድ ሸዋበር የደረሱበት እኛም ካልተከተላችሁ ትክክል ሃይማኖት አይደለም ብለው የሚነሱ ይሄ በኃይል የሚያምን በውይይት የማያምን በኃይል አንበርክኮ ሌላውን ወደ ሌና የሚል ይሄ ቡድን ነው አክራሪ የምንለው ሰላም የማይታየው ብጥብጥ የሚታየው ደም ማፋሰስ የሚፈልግ እንደዚህ አይነት አካላቶች በዚህ የሚፈረጁ ናቸው። በእኛ እምነት በጩቤ የተወጋ ሰው አለ ነው የሚሉኝ። በምትጠረጥባቸው ሰዎች ሸዋበር ላይ በጩቤ የወጋ አካል አለ። እሱም በህግ ቁጥጥር ተይዞ አንዱ ቅድም እንዳልኩ በህግ ጉዳያቸው ከሚታዩ አንዱ ነው። በጥብጥ እውቀት የሚያነሱ ስለሆነ ማለት ነው። ፌዴራል ፖሊስ እና የአካባቢው ፖሊስ በደሴ ከተማ ውስጥ ውጥረት ይፈጥራሉ፣ ጭንቀት ይፈጥራሉ የሚሉም ይሰማሉ። የፌዴራል ፖሊስ ባይገርም ብዙ እዛ አካባቢ ላይ የለም። መደበኛ ፖሊስና የአካባቢ ሚኒሻ ያው ችግሩ እንዳይባባስ ችግሩ ወደ መጥፎ ነገር እንዳያመራ ከሰላም አኳያ መጠበቅ የሚገባንን ነገር ሕገ መንግስት እንዳይጣስ ይህንን የዘወትር ስራችን ነው። ከዛ ውጪ ኃይል አምጥተን የምናስጨንቅበት ኃይል አምጥተን እዛ አካባቢ ላይ የሚታይ የለም። አካባቢ ግን መደበኛ ስራ ስለሆነ ይህን የግድ መስራት ስለሚገባን ይህን እየሰራ ነው የምንገኘው። አቶ ሙሉ ጌታ በላይ እጅግ በጣም አድርጌ አመሰግናለሁኝ። ለጊዜው። እሺ እኔም አመሰግናለሁ። ጥያቄያቸውን ለመንግስት ያቀረቡት የሙስሊሙ ማህበረሰብ አባላት ትግላቸው ሰላማዊ መሆኑን ጋጣሚው ሲናገሩ ይሰማሉ። መልሶቻቸው አርኪ ይሁኑ ማይሁኑ ትክክልም ይሁኑ ወይም ሐሰት፣ ውሳኔውን ለአድማጭ እና በስፍራው ለሚገኙ ሰዎች ለጊዜው ልተውና የደሴ ፖሊስና የጸጥታ ኃላፊው የሕዝብን የማወቅ መብት በማክበር ላሳዩት ስልጡን ትብብር አመሰግናለሁ። በሌላ በኩል ደግሞ በዋሽንግተን ዲሲ እና በአካባቢው ያሉ ሙስሊሞችና ደጋፊዎች የሚካፈሉበትን አንድ ዝግጅት ማሰናዳቱን ፈርስት ሂጅራ የሚባል ድርጅት አስታውቋል። ኢማሙን ሼክ ኻሊድ መሐመድ ዑመርን አገኝቻለሁ። አካባቢ ያሉ ሙስሊሞችን አሰባስበው የሚንቀሳቀስ እስላማዊ ድርጅት ነው። የኢትዮጵያ ጉዳይ ውስጥ በሚደረግም ጉዳዮች ላይ በበኩሉ ማድረግ የሚችለውን ያህል ያደርጋል። ይህም በሀያ ስድስት ጃንዋሪ የተዘጋጀው ዝግጅት ለአጠቃላይ ዋሽንግተን ዲሲና አካባቢው ያሉ ሙስሊሞችን ጥሪ ያደረግ ነው። በኢትዮጵያ ውስጥ ይኸው አመቱን የደፈነ የኢትዮጵያ ሙስሊሞች ሰላማዊ ትግል አመታዊ ሂደቱን ለማስታወስና እንደዚሁም ቤተሰቦቻቸውን ከጎናችሁ አለን ብለን ለማስታወስ በበኩላችንም ደግሞ የዳቦ መግዣ የሆናቸው ዘንድ ለማሰባሰብ ፈንድሬይዝ ለማድረግ የታቀደ ጥሪ ነው ይሄን ይመስላል የት ነው ዝግጅቱ የሚካሄደው ቲስ ዊሊያም ቨርጂኒያ ውስጥ ነው ሀይ ስኩል ላይ በዚህ እለት እንግዲህ አብዛኛው በዚህ አካባቢ የሚኖር ሙስሊም ይገኛል ብለን እንጠብቃለን ሙስሊሞችን ብቻ ነው የጠራችሁት እንግዲህ በዚህ ጉዳይ ላይ የኢትዮጵያ ሙስሊም ሰላማዊ ትግል ለማስታወስ እና ለቤተሰብም ገንዘብ ለማሰባሰብ እስከሆነ ጉዳዮችን ጠራ የጠራ ነው። ከዛ ባለፈ የሚዲያ አካላቶች ይመጣሉ። ይሄ ጉዳይ ደግፋለሁ ብሎ የሚል ማንኛውም ሰላም ወዳድ ኢትዮጵያዊ ዜጋ መሳተፍ ይችላል። ሼህ ካሊድ መሐመድ ኡመር በጣም አመሰግናለሁኝ ለጊዜው። እኔም ለተሰጠን እድል በጣም አመሰግናለሁ። በመጨረሻ ዛሬ አዲስ አበባ ላይ ለተጠራው የሙስሊሙ ማህበረሰብ ዝግጅት ሰሞኑን ውስጥ ውስጡን ሲዘዋወር የነበረ አንድ የጥሪ መልእክት ላንብብ እለቱ የክርስቲያን ወገኖቻችን በዓል በመሆኑ አንዋር መስጂድ አቅራቢያ በሚገኙ ቤተ ክርስቲያኖች ሊኖር የሚችለውን ዝግጅት ታሳቢ በማድረግ በአዲስ አበባ ፕሮግራሙ በኑር ወይም በኒ መስጅድ የሚከናወን ሲሆን በየክልሎችም አመቺ በሆኑ መስጂዶች ላይ ይከናወናል። አላሁ አክባር። ለአሜሪካ ድምፅ ሰሎሞን አባተ ዋሽንግተን